ትላንት ሐሙስ ከአዲስ አበባ ወደ ደብረ ማርቆስ ከተማ በህዝብ ማመላለሻ አውቶቡስ ሲጓዙ የነበሩ 52 ሰዎች በታጣቂዎች ታግተው እንደነበር የገለጸው በኦሮሚያ ክልል የሰሜን ሸዋ ዞን አስተዳደር። ሆኖም አብዛኞቹ ወዲያውኑ አምልጠው ስምንት ተሳፋሪዎች ብቻ መቅረጣቸውን ያመለጡት ታጋቾችና የዞኑ አስተዳደር አስታውቀዋል። በኦሮሚያ ክልል በገብረ ጉራቻ እና ቱሉ ሚልኪ ከተሞች መካከል ባለ ቦታ ላይ ከማሽላ ማሳ ውስጥ የወጡ ታጣቂዎች አውቶቡሱን አስቁመው ተሽከርካሪውን ጨምሮ 52 ተሳፋሪዎችን ወደ ጫካ ወስደው እንደነበር ከእገታ እንዳመለጡ የተናገሩ እማኞች ገልጸዋል። በኦሮሚያ ክልል የሰሜን ሸዋ ዞን አስተዳዳሪ አቶ ከፍያለው አደሬ ለአሜሪካ ድምጽ በሰጡት ቃል 52ቱ ተሳፋሪዎች እርሳቸው ሸኔ ሲሉ በገለጹት ታጣቂ ቡድን ታግተው የነበሩ ቢሆንም የጸጥታ ኃይሎች ብዙዎቹን ለማስለቀቅ ችለዋል ብለዋል። የቀሩትን ስምንት አሳፋሪዎችም ለማስለቀቅ ጥረቱ ቀጥለዋል ሲሉ ተናግረዋል። የአሜሪካ ድምጽ ባልደረቦች ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት እና በዘገባው ለማካተት ጥረት ቢያደርጉም ለጊዜው አልተሳካም። ሆኖም ድርጅቱ ከዚህ ቀደም ለቀረቡለት መሰል ውንጀላዎች በሰጠው ምላሽ ታጣቂዎቹ በእገታ ተግባራት ላይ እንደማይሳተፉ በመግለጽ በጽኑ ማስተባበሉ ይታወሳል። አስቴር ምስጋናው ዝርዝር አላት። ከእገታ እንዳመለጡ ለአሜሪካ ድምጽ የተናገሩት ግለሰቦች ሁኔታው የተከሰተው ትናንት ነሐሴ 23 ቀን 2016 ዓ.ም ከአዲስ አበባ ወደ ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በመጓዝ ላይ በነበሩበት ወቅት ነው። ከአዲስ አበባ ሰሜን ምዕራብ አቅጣጫ ወደ 17 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ሰሜን ሸዋ ዞን በገብረ ጉራቻና ቱሉ ሚልኪ ከተሞች መካከል ከሚገኝ ቦታ ከማሽላ ማሳ የወጡ ታጣቂዎች መኪናውን እንዳስቆሙም ይናገራሉ። ለደህንነቱ በመስጋት ስሙን እንዳንጠቅስ የጠየቀ የቀን አንድ ተሳፋሪ ይህንኑ ያብራራል። ይህ የተነሳ ነው። ከአዲስ አበባ ወደ ጎጃም ደብረ ማርቆስ እየሄድን ነበር። ከዛ እየተጓዘን ያለ ከደብረ ጉራቻ ሚኒኪ ሳንገባ መንደር ላይ ነው። ከሚኒኪና ከደብረ ጉራቻ መካከል ማለት አሁን ሰዓት አራት ሰዓት ተኩል አካባቢ ነው። በቆሎ ከደበቆ መንደር አካባቢ ነው። ሰባት ወይ ስምንት ሆናቸው አጣራቂዎች በአስኮሆን በዱር ላይ እየመጡ በደንጋ የመለቀ ማመለቀ የተያዘም ዘው እነሱ ሄዱ። ሲያስሮጡም ጫካን በቀሎ ምናምን ነበረ። በቃ ሁሉም የሩጫ ሩጫ የማይለቅ ስላቃታቸው መከራተቱ ማለት ሁሉም በቀሎ በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቅስ የጠየቁንና የአውቶቡሱ አሽከርካሪ መሆናቸውን የገለጹልን ግለሰብ በወቅቱ የነበረውን እንዲህ ያስታውሳሉ። ቀብዱ ላይ የያዙትን ይዘው ሄደዋል። የበቆሎ ማሳ ውስጥ ቡና ስንት ትሆናላችሁ? ያመለጣችሁ ሁሉንም ስናጣራ ስንት ሰው አካባቢ ቀጣ፣ አብዛኛው አምልጠዋል። ና ይዛቸው ወደ ማርቆስ ገብቻለሁ። ወደ ሰላሳ ሰው አካባቢ ይዤ ገብቻለሁ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት አቶ ብርሃኔ ዘሩ ትናንት ረፋዱ ላይ አንድ የህዝብ ማመላለሻ አውቶቡስ መንገድ ላይ መታገቱን ሪፖርት እንደደረሳቸው አረጋግጠዋል። እኛ ወዲያውኑ እንዲህ ተፈጥሯል ብለው ነው እንጂ በቃ መኪናው መታገቱ ሰምቻለሁ። በታጣቂዎች እንዲቆም በተደረገው የህዝብ ማመላለሻ አውቶቡስ ውስጥ አምስት የቅርብ ቤተሰቦቻቸው ተሳፍረው እንደነበር የገለጹልን ደግሞ ለደህንነታቸው በመስጋት ስማቸውን በሚስጥር እንድንይዝ የጠየቁን አስተያየት ሰጭ ናቸው። እስካሁን ምንም አይነት መረጃ ለማግኘት አለመቻላቸውንም ያብራራሉ። የባለቤቴ ሁለት ልጅና አንድ ደግሞ የሄቷ ልጅ ሁለቱ ልጆች ከወላጆቿ ጋር ከእናቷ ጋር ነው አብራ የታገደችው። ሁሉም ሴቶች ናቸው። ሶስት ህጻናት የስምንት የሰባት የስድስት ዓመት አንደኛዋ ግን የአዲስ አበባ ቆይታ ለህክምና ለእናቱሷ ልታቀብላት ይዛት እየሄደች ነው። ምንም አይነት መረጃ ልናገኝ አልቻልንም። እኛም ምን እንደምናደርግ ግራ ገብቶን ያለ የተደወለ ስልካቸውን አይሰራም ሲል ነው የሚለው። በህዝብ ማመላለሻ አውቶቡስ ውስጥ የነበሩትና በኋላም ያመለጡት ተሳፋሪዎች ለእገታው የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል። በኦሮሚያ ክልል የሰሜን ሸዋ ዞን አስተዳዳሪ አቶ ከፍ ያለው አደሬ በበኩላቸው በትናንትናው ዕለት አሽከርካሪውን ጨምሮ አምሳ ሁለት ሰዎችን አሳፍሮ ከአዲስ አበባ ወደ ጎጃም ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ የታገተው እርሳቸው ሸኒ ሲሉ በገለጿቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆኑን በመግለጽ ወንጅለዋል። በትናንትናው ዕለት ከአዲስ አበባ ወደ ጎጃም ሰዎችን ጭኖ ሲጓዝ የነበረ አውቶቡስ በገብረ ጉራቻና ወረ ጃርሶ ቱሉ ሚሊክ መካከል ላይ በሸኔ ታጣቂዎች ታግቶ ነበር። ነገር ግን የአካባቢው ሚሊሻ በከፈተው ተኩስ የጸጥታው ኃይሎች በፍጥነት በቦታው ተገኝተው በርካታ ሰዎችን አስለቅቀዋል። አሁን በታጣቂው እጅ የቀሩት ስምንት ሰዎች ብቻ ናቸው። እነሱንም ለማስመለስ የጸጥታው ኃይል ኦፕሬሽን እያካሄደ ይገኛል። ከመንገደኞቹ በተጨማሪ ከወረጃርሶ ወደ ፍቼ ሆስፒታል የሕክምና ባለሙያዎችን ይዞ ሲጓዝ የነበረ አምቡላንስም አግተው ሹፌሩን ጨምሮ በውስጡ የነበሩ ሰዎች ታግተው ነበር። እነሱም በትናንትናው ዕለት ተለቀዋል። የተቀሩት ስምንት ሰዎችንም ለማስለቀቅ የተጀመረው ኦፕሬሽን ተጠናክሮ ይቀጥላል። ዋሽንግተን የሚገኙ የአሜሪካ ድምጽ ባልደረቦች ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት እና በዘገባው ለማካታት ጥረት አድርገዋል፣ ለጊዜው አልተሳካም። ድርጅቱ ከዚህ ቀደም ለቀረቡበት መሰል ወንጀላዎች በሰጠው ምላሽ ታጣቂዎቹ በእገታ ተግባራት ላይ እንደማይሳተፉ በመግለጽ በጽኑ አስተባብሏል። ከሰኔ ወር 2015 ዓ ም እስከ ሰኔ ወር 2016 ዓ ም ያለውን ጊዜ የሚሸፍነው እና የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ በቅርቡ ይፋ ያደረገው ሪፖርት በሲቪል ሰዎች ላይ በትጥቅ ግጭት እንዲሁም በግጭት አውድ ውስጥ ከሚደርሱ የሰብአዊ መብቶች ጥሰቶች በተጨማሪ ሲቪል ሰዎችን ኢላማ ያደረጉ እገታዎች በተለይ በአማራ እና በኦሮሚያ ክልሎች አሳሳቢ መሆናቸውን አመልክቷል። ሁኔታው ከፍተኛ ትኩረት የሚሻ መሆኑንም አሳስቧል። ለአሜሪካ ድምጽ አስቴር ምስጋ ነው።